ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ ታክሲው ሞልቷል። ጋቢና ቪኦኤ አስገባቸው። የጋቢና ጉዛችን ከአሜሪካ ድምፅ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። ለመስተንግዶ ጽዮን ግርማ ከጎንሲ ጋቢና ትገኛለች። ሰላም እንደምናመሻችሁ። ማዕከላዊ ስታቲስቲክስ ኤጀንሲ ለሚያሰራው የሕዝብና ቤት ቆጠራ ካርታ ስራ ያሰማራቸው ቡድኖች አባላት ላለፉት ሁለት ወራት ከስምምነታችን ውጪ በሆነ ሁኔታ ደሞዝም አበልም አልተከፈለንም ሲሉ ቅሬታ አሰሙ። ያን አዘል ያለ ደግሞ የኑን የምንት የቤተሰብን አጥተን ያው ወደ ጎዳና መውጣት ነው የቀረነ። አሁን ሁለተኛ ያው የመልካም አስተዳደር ጋር ጥያቄያችንን የምናቀርበው ለመንግስት። አቤቱታ ካቀረቡት መካከል አንዱ ናቸው። ሙሉ ዘገባውን ይዘናል። በሌላ ዘገባ ደግሞ ጥቁር አሜሪካውያን ቀሳውስት ዘረኝነት እንዲወገድ በመጠየቅ ባለፈው ሳምንት ዋሽንግተን ላይ ሰልፍ አካሂደዋል። ካትሊክ፣ ባፕቲስት፣ ጁዊሽ፣ ሂንዱ፣ ሲክ ን ካቶሊኮች አይሁድ ሂንዲዎች ሲኮች በአንድነት ተሰብስበናል። ሁላችንም በእግዚአብሔር አምሳሌ ተፈጠርነን። ይህ አስተዳደር ግን ዘረኝነትንና የነጭ የበላይነትን አስቀድሞ የሚከላከል አልሆነም። ሙሉ ዘገባውን ይዘናል። መንገደኛ የተሰኘ በእውነተኛ የስደት ታሪክ ላይ የተመሰረተ ጥናታዊ መጽሐፍ በቅርቡ ለአንባቢያን ያበረከተ እንግዳም አለን። በእናቱ ኢትዮጵያዊ በአባቱ ኤርትራዊ ለመሆኑ ብቻ ኢትዮጵያዊ እንዳልሆነ ተነግሮት ኤርትራዊ እንዲሆን ተፈርጆ ተነሶ ማንነቱን ፍለጋ የሄደ ወጣት ነው። ይሄ ልጅ አንድ ልጅ ነው። የእሱ ተመሳሳይ መዓት ሰዎች አሉ። ዮርዳኖስ አልማዝ ሰይፉ ይባላል። በጋቢና ታክሲያችን አሳፍረነዋል። ሌሎች ዘገባዎችም ይኖሩናል። ጋቢና ቪኦኤ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። ለዜናዎቹ ተመልሰን መጥተናል። ፕሬዚዳንት ዶናልድ ትራምፕ ስምንት መቶ ሺህ የሚሆኑ ህጋዊ ፈቃድ የሌላቸውን ሰዎች ከአሜሪካ እንዳይባረሩ የሚከላከለውን በፕሬዚዳንት ኦባማ አስተዳደር ወቅት የወጣውን መርሃ ግብር ለማቆም የሀገሪቱ ምክር ቤት ህግ የማያዋጣ ከሆነ እንደገና አየዋለሁ ብለዋል። የዩናይትድ ስቴትስ አስተዳደር ባለስልጣኖች ከወላጆቻቸው ጋር በህፃንነታቸው ወደዚህ ሀገር የገቡና ህጋዊ ፈቃድ የሌላቸው ወጣቶች ዳካ የሚል መጠሪያ በተሰጠው እዚህ ሀገር ለመቆየት በሚያስችላቸው ፈቃድ መሰረት አዲስ ማመልከቻዎችን እንደማይቀበሉ አስታውቀዋል። ትራምፕ ታዲያ የሀገሪቱ ምክር ቤት በስድስት ወራት ጊዜ ውስጥ ዳካ ህጋዊ እንዲሆን ለማድረግ ካልቻለ ጉዳዩን እንደገና አጤነዋለሁ ሲሉ ትላንት ማታ በትዊተር ገጻቸው ላይ አስፍረዋል። ኤርማ የሚል ቅጽል ስም የተሰጠው ብርቱ ዝናብ የተቀላቀለበት ከባድ አውሎ ንፋስ ዛሬ ማለዳ ላይ የካሪቢያን ደሴቶችን ማተራመስ ቀጥሏል። ኃይለኛው ንፋስ ከባድ ማዕበልና ና አደገኛው የጎርፍ መጥለቅለቅ አደጋ እያደረሱም ናቸው። ኃይለኛ ዝናብን አዝሎ በሰዓት 295 ኪሎ ሜትር የሚወነጨፈው ከባድ አውሎ ንፋስ ሴንት ማርቲንን ና አንጉሊያን እያተራመሰ ነው። አደገኛው ሁሪከን በከፊል ቨርጂን ደሴቶችን በኩል ያልፋል ተብሏል። ዩናይትድ ስቴትስ ትላንት ሶማሊያ ውስጥ በድሮን ማለትም በሰው አልባ ተዋጊ አውሮፕላን ባካሄደችው ጥቃት ሶስት የአልሸባብ ሚሊሻዎች ተገለዋል። የዩናይትድ ስቴትስ የአፍሪካ እዝ ይህንኑ ገልጿል። ከመዲናዋ መቋዲሾ 75 ኪሎ ሜትር በሚርቅ ቦታ ላይ በተፈጸመው ጥቃት ጉዳት የደረሰበት ሲቪልም የለም ሲል አንድ ወታደራዊ መግለጫ ይጠቁማል። የአልሸባብ አማጽያኑ የሶማሊያና የአፍሪካ ሕብረት ወታደሮች ባሉበት አካባቢ ሲንቀሳቀሱ ከታዩ በኋላ በአደጋነት ታይተው ኢላማ እንደሆኑ የአሜሪካ ወታደራዊ እዝ አውስቷል። ጽንፈኛው የአልሸባብ ቡድን ከስድስት ዓመታት በፊት ከሞቃዲሾ ተገፍቶ መውጣቱ ይታወቃል። ከዚያን ጊዜ ጀምሮ ሶማሊያ ውስጥ ካሉት ከተሞችና ሌሎችም ቦታዎች ተባሯል። ደቡብ ኮሪያ በዩናይትድ ስቴትስ ለተሰራው የሚሳይል መከላከያ መሳሪያ ተጨማሪ አምጣቂዎችን ለመትከል አቅዳለች። እየዳበረ በመሄድ ላይ ያለውን የሰሜን ኮሪያ የኒውክሌር ፕሮግራምን በሚመለከት ውጥረት እየተባባሰ መሄዱን ዲፕሎማሲያዊ ጥረት ደግሞ መንቀሳቀስ አለመቻሉን ያመለክታል። የደቡብ ኮሪያ መከላከያ ሚኒስቴር ዛሬ ባስታወቀው መሰረት አራት ተጨማሪ ሮኬት አምጣቂ መሳሪያዎች የሚተከሉት በአሁኑ ወቅት ስራ ከጀመሩት ሁለት አምጣቂዎች ጎን ነው። ቻይና እና ሩሲያ የሚሳይል መከላከያ መሳሪያ መተከሉን አጥብቀው ይቃወ ይቃወማሉ ከፍተኛ ኃይል ያለው ራዳር ወይም መቆጣጠሪያ ላይ የተመሰረተው መሳሪያን አደጋ የሚደቅን አድርገው ያዩታል። ደቡብ ኮሪያ ተጨማሪ የሚሳኤል መከላከያ መሳሪያዎችን የምትተክለው የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ የደቡብ ኮሪያው አቻቸው ሙን ጄ ኢን ሙንጄኢን በደቡብ ኮሪያ ላይ ተጥሎ የነበረው ሚሳይሎች ተከላ እገዳ እንዲነሳ ከተስማሙ በኋላ ነው። ስምምነቱ የተደረገው ሰሜን ኮሪያ ባለፈው እሁድ ሃይድሮጅን ቦምብ ያለችውን ለሙከራ ካፈነዳች በኋላ ነው። አድማጮቻችን፣ ለዛሬ ያዝንላችሁ ዜናዎች እነዚህ ነበሩ። ወደ ቀሪዎቹ የጋቢና ዝግጅቶቻችን ይምራችሁ። የጋቢና ጉዞአችን ይቀጥላል። መስታወት አድረጋው እና ጽዮን ግርማ አብረን ከአድማስ ስንሻገር እንላችኋለን። ጋቢና ቪኦኤ ሌትስ ክሮስ ባውንደሪስ ቱጌዘር። የምትከታተሉት የጋቢና ቪኦኤ ዝግጅታችን ነው። ወደ ቀዳሚው ዘገባችን እናልፋለን። ማዕከላዊ ስታቲስቲክስ ኤጀንሲ ለሚያሰራው የሕዝብና ቤት ቆጠራ ካርታ ስራ ያሰማራቸው ቡድኖች አባላት ላለፉት ሁለት ወራት ከስምምነታችን ውጪ በሆነ ሁኔታ ደሞዝም አበልም አልተከፈለንም ሲሉ ቅሬታ አሰሙ። የሁለት የቅርንጫፍ መስሪያ ቤቶች ኃላፊዎች ጉዳዩ ያልተዘጋና በእንጠልጠል ላይ ያለ መሆኑን በመግለጽ የየራሳቸውን መልሶች ሰጥተዋል። ሰለሞን አባተ ዝርዝሩን ይዟል። ማዕከላዊ ስታቲስቲክስ ኤጀንሲ ካለፈው ዓመት አንስቶ እስከከዚህኛው የመጨረሻ ወራት በመላ ሀገሪቱ ላካሄደው የህዝብና ቤት ቆጠራ ካርታ ስራ እያንዳንዳቸው ስድስት ወይም ሰባት ሰራተኞች ያሉባቸው አንድ መቶ ሰማንያ ቡድኖችን በመላ ሀገሪቱ አሰማርቶ መረጃዎችን ሲያሰባስብና ሲያቀናጅ ቆይቷል። በሥራው ላይ የተሰማሩት ባለሙያዎች ባለፉት ሁለት ወራት የሠራንበት ደሞዝም አበልም ሳይከፈለን ዘገየ ወይም ቀረ ሲሉ አቤቱታ እያሰሙ ናቸው። ወደ መቀሌ ደውዬ ከእነዚህ አቤት ባዮች አንዱን አነጋገርኩ። ያው እኛ የደረሰን ያው አንድ የብር እጥረት ምክንያቱ በረሀብ ልንሞት ብለን ነው። አሁን ምክንያቱ ለስልሳ ቀናት ያለ አበል ያለ ደግሞ የቤት ስራን የምንገብለው አጥተን ያው ጎደና መውጣት ነው የቀረን። አሁን ሁለተኛ ያው የመልካም አስተዳደር ምክንያቱ ጥያቄያችን የምናቀርበበት አቅበንም መልስ የመሰጠን አቀራጥተናል። የተወሰኛውም ደግሞ ያው ሁሉ አንተን መመደን ስትጠይቅ እንደ ጠላት ነው እየቆጠሩን ያለ ስለዚህ ያው አጠቃላይ ሰብአዊ መሆን ዴሞክራሲያዊ መብታችን ገብተው ያው ለስልሳ ቀናት ያለምንም ገንዘብ አሰርተውናል። እንግዲህ ያው እስከ አሁን ምንም የተከፈልን ነገር የለን። ለምንድን ያልተከፈላችሁ? ያልተከፈልን ምናልባት አሁን ወደ ፍርድ ቤት ስለሄድን ያው በፍርድ ቤት እንደሄዳችሁ በፍርድ ቤት ጨርሱ ብለ ነው። አሁን በእልክ ነው ሳይከፍለን አሁን ንቶ ያለ ትግራይ ውስጥ በተለያዩ አካባቢዎች ተሰማርተው ከነበሩ ቡድኖች የአንዱ አባላት ሀድላት ክፍለ ከተማ ፍርድ ቤት ክስ መስርተው ችሎቱ ባለፈው ሰኞ ነሐሴ 22 2009 ዓ ም የተከሳሹን መስሪያ ቤት ምላሽ ከሰማ በኋላ ለከነገ በስቲያ ዓርብ ጳጉሜ 3 2009 ዓ ም ውሳኔ ሊሰጥ ቀጥሯል። በሌላ በኩል አዲስ አበባ ውስጥም ተሰማርተው የነበሩ ቡድኖች ተመሳሳይ ችግር እንደገጠማቸው ስለሚናገሩ ወደዚያም ደውዬ አንዱን አነጋገርኩ ከሰኔ ጀምሮ ሰባ ብር የነበረችው ወይም በአዲስ አበባ ደግሞ ዘጠና ብር እየተሰጠን ነበር እስከ ሰኔ አካባቢ ከሰኔ በኋላ ግን ሰርኩላር አልመጣላችሁም ተብሎ ዘጠና ብሩ ተቀንሶ ሁለት ዘጠና ስድስት ለቀን ሲገባኝ ሁለት መቶ ዘጠና ብር ብቻ ነው የተሰጠ ያም ራሱ ከረዥም ጊዜ በኋላ ማለት ነው ለረዥም ጊዜ አይ፣ አንቀበልም ብለን ነበር። እነሱም መፍትሄ እንፈልጋለን እያሉ ወደ ፌዴራል ስታቲስቲክስ ኤጀንሲ ጠይቀው ነበር፣ የአዲስ አበባ ቅርንጫፍ ማለት ነው። ከዛ በኋላ እነሱ ምንም መፍትሄ ሊሰጡን አልቻሉም። ከፈለጋችሁ ውሰዱ፣ ካልፈለጋችሁ ተውት ነበር የተባልነው። እኛ ዝም ብለን ስራችን እየሰራን ነበር። አድረስን ከጨረስን በኋላም የተባልነው ምንድን ነው መፍትሄ ስላልመጣ አበላችሁን መውሰድ ከፈለጋችሁ መውሰድ ትችላላችሁ በሁለት መቶ ስድስት ብር ዘጠና ቀርቶ ማለት ነው። ካልሆነ ግን ወደ የተቀጠራችሁበት ቅርንጫት እንዴት ተላለፈላችሁ። ማመልከቻ አስገብታችሁ ያስገብታችሁ ሲሄዱ ተባል። እኛ ደግሞ ያው ለትራንስፖርት ምናምንም አልነበረንም። ደሞዝ እራሱ በጣም ዘግቶ ነበር የተከፈለን። ይሄነው ይሄ ነው አንደኛው ችግራችን። ሁለተኛው ችግራችን ግን አንድ አመት ከስድስት ወር አካባቢ ነው የሰራነው። ከመጋቢት ሁለት ሺ ስምንት ጀምሮን እስከ ነሐሴ ሁለት ሺ ዘጠኝ ነው የሰራ ነው። እረፍት አልነበረንም ማለት ነው። የአመት እረፍት ክፍያ ይገባናል። እሱም ራሱ አልተሰጠንም። እስካሁን ምንም የተነገረን ነገር የለም። ነሐሴ ውስጥ ነው ይህንን የነገሯችሁ ነሐሴ ደሞዝ ስለዘገየ ግን ለምንድን ነው? እ አበን ገና ነው። እስ ሰርኩላሮስ ክትመጣ እየጠበቅን ነው እየጠበቅን ነው እያሉ ቆዩ። ነሐሴ ሁለተኛው ሳምንት አካባቢ ነው እንግዲህ በዛን ጊዜ የአስቸኳይ ጊዜ አዋጅ ያልተነሳበት ጊዜም ስለነበር ስራ ማቋረጥ ክልክል ነው ምናምን ምናምን አሉ። ስለዚህ ሳንቀበል ስራችን ግን በአግባቡ እየሰራን ቆያለን ተባበን እየሰራን ቆየን። ጠቅላላ የሀምሳ አራት ግን ቢያንስ እኛ የምንጠብቃለን በሁለት መቶ ዘጠና ስድስት ይከፈለን ይገባ ነበር ብለን። ምክንያቱም ኦረዲ በዛ ውል ነበር የገባ ነው። እሱ አላደረጉትም። እዚህ የሆነ መከታተል ስለማንችል ወደ የአካባቢያችን እየተበጠን ነው ማለት ነው። ስለዚህ አሁን እያንዳንዳችሁ የምትጠብቁት ይሄ ቀርቶብናል የምትሉት ወደ አምስት ሺህ ብር የሚጠጋ ገንዘብ ነው ማለት ነው። እኔ ለምሳሌ አምስት ሺህ አርባ አብዛኛዎቻችን አምስት ሺህ አርባ ብር ይቀራናል። ለመሆኑ ችግሩ ምን ይሆን? ማዕከላዊ ስታቲስቲክስ ኤጀንሲ ምላሽ እንዲሰጥ ባደረግኩት ጥረት ያገኘኋቸውን የኤጀንሲውን የአዲስ አበባ ቅርንጫፍ ኃላፊ አቶ እንግዳ በዛብህን አነጋግሬያለሁ። በፌዴራል መንግስት የአበል ስርዓት ነው ሲ ኤስ ኤ የሚተዳደረው እና ያ ሲ ኤስ ኤ ስራዎች በቂ ስላይደለ ከመንግስት አስፈቅዶ ሲ ኤስ ኤ ተጨማሪ የኪስ አበል ተብላ ሰባ ዘጠና ብር ብትባል የምትከፈል ነገር አለች። ሲኤስኤ የሚሉኝ የማዕከላዊ ስታቲስቲክስ ኤጀንሲ ነው። ኤጀንሲ አሁን እሺ። እና ይችን ልዩነት ሲኤስኤ በተጨማሪ ለሰራተኞቹ ይከፍላል። በጥስ ላይ አይደለች፣ ለሁሉም ስራዎች ማለት ነው፣ ሲኤስኤ ለሚሰራቸው ስራዎች እና ይህ ነገር ደግሞ የሚሸፈነው የሆነ ለሲኤስኤ አንድ ፕሮጀክት ሲኤስኤን በጀት ከመንግስት በጀት ይጠቀምና ያንን ይሸፍንለታል እና በአጋጣሚ ያ ፕሮጀክት ፌዛውት አደረገ። ፌዝ አውት ሲያደርግ እቺ በልዩነት የምትከፈለው ሁሉም ስራዎች ላይ ቆመ። በሚቆምበት ሰዓት አጋጣሚ ስለዚህ ለህዝብና ቤት ቆጠራ ካርታ ስራ በመቶ ሰማኒያ ሲም በሀገር አቀፍ ደረጃ እየተሰራ ነበረ። አጋጣሚ መንግስቱን በግኖ ስራው እንዲሰራ ስለሚፈልግ ምንም ፌዛውት ቢያደርግ የካፋው ስራ እስከ ሰኔ ሰላሳ ይቆያል፣ በሚል ያቺ ነገር ክፍያ እንድትፈጸም በስምምነት ሴሲ አስፈቅዶ እየተጠቀመ ቆየ። መቼ ነው የአመርሃ ግብር የአገልግሎት ዘመኑ ያበቃው? ወደ ጥር አካባቢ ጥር ሁለት ሺ ዘጠኝ ማለት ነው። ሁለት ሺ ዘጠኝ ላይ ፌዛ ውስጥ ሲያደረግ ሴሲ ከመንግስት በጀት ላይ የተጠቀመው ነበር። የተወሰነ ብር ይጠቀምና ያ ፕሮጀክት ይሸፍንለታል። አጋጣሚ ፕሮጀክቱ ፌዛ ውስጥ ሲያደረግ ቆመ። ያ ሲቆም ትንሽ አንድ ለሁለት ወር ራሱ ከመንግስት ጋር ተነጋግሮ ይህን ነገር እስኪያስተካከል አበን አይከፈላቸው ለልጆች ቆይቶ ነበረ። በኋላ ካርታ ስራው ከግንቦት ሰላሳ ድረስ ይጠናቀቃል የሚል እቅድ ነበረ በፒኤስሲ በኩል አጋጣሚ ምናልባት አልፎ እስከ ሰኔ ሰላሳ ከሄደ በሚል እስከ ሰኔ ሰላሳ አስፈቅዶ ለልጆቹ እየተከፈለ ይሰራ ነበረ። በአጋጣሚ ስራው ከተጠበቀው ጊዜ በላይ ሀምሌንም ጭምር ወደ ነሐሴ ውስጥም ገባ። ይህንን ደግሞ ለልጆቹ ለመክፈል ሲ ኤስ ኤ ደግሞ ከመንግስት አካላት ማስፈቀድ አለበት። በደብዳቤ ነው ያው የሀገሪቱ የፋይናንስ ስርዓት ከበላይ አካል መታበብ ስላለበት ያንን እየጠበቀ ነው ያለው። ፈቃደኛ ሊሆኑት እየከፈሉ ናቸው። በዚህ መልኩ ነው ወደ እየመጡበት ያስተማራ ነው። ሲኤስኤም ያው ከመንግስት አካላት ጋር እየተነጋገረ ነው ያለ የሲኤስኤ ኃላፊዎች ዳይሬክተሮች የሚመለከታቸው ሁሉ እየተነጋገሩበት ነው ያለው። ወደ መቀሌም ደውዬ እዚያ ያሉትን የቅርንጫፉን ጽህፈት ቤት ኃላፊ አቶ አማረ ገብረዋህድን አግኝቼ ነበር። እኔ መልስ መስጠት የምችለው መንግስት በፈቀደው አበል መሰረት እየከፈልናቸው መሆኑን ነው። ከዛ ውጭ ላለው ግን ዋና መስሪያ ቤትን ማናገር ይሻላል። ይሄ ደግሞ በህግ የተያዘ ጉዳይ ስለሆነ አሁን ህግ ላይ እንትን አድርገዋል። መልሱ በህግ ሊመለስ ይሻላል ይመስለኛል። ልጆቹ ከሰዋል። ውሳኔ ለአብ ስለ የተሰጠበት ስለሆነ ከውሳኔ በፊት መናገሩ ትርጉም ያለው አይመስለኝም። ሁለቱም የቅርንጫፎቹ ኃላፊዎች ዝርዝር ማብራሪያና መረጃ ከዋናው መስሪያ ቤት እንድጠይቅ ባሳሰቡኝ መሰረት ወደ ኤጀንሲው ዋና ዳይሬክተር ወደ አቶ ቢራቱ ይገዙ ደውዬ ለማነጋገር ሞክሬ ነበር። ስልካቸው ስላልተነሳ ለጊዜው ላገኛቸው አልቻልኩም። ከስምምነታችን ውጪ አበላችን ተቋርጦብናል የሚሉት ሁሉም የ180ዎቹም ቡድኖች አባላት ከሆኑና መስሪያ ቤቱም ለመክፈል ከወሰነ መንግሥት ከአራት ሚሊዮን ብር ያላነሰ የኋላ ክፍያ እንዲፈጽም ይጠበቅበታል። እየተከታተላችሁ የምትገኙት ጋቢና ቪኦኤን ነው። ወደ ቀጣዩ ዘገባችን ነው የምናልፈው። ጥቁር አሜሪካውያን ቀሳ ውስጥ ዘረኝነት እንዲወገድ በመጠየቅ ባለፈው ሳምንት ዋሽንግተን ላይ ሰልፍ አካሂደዋል። የቪኦኤዋ ካሮላይን ፕሮሲቲ ያጠናከረችውን ዘገባ ቆንጅት አየለ ታቀርበዋለች። በመቶዎች የተቆጠሩት ቀሳውስት ባለፈው ሰሞን በሀገሪቱ የተከሰቱትን ሁከቶች ተከትሎ ዘረኝነት ይወገድ የሚለውን ጥሪ ሊያሰሙ የወጡት የሲቪል መብቶች ትግል መሪው ቄስ ማርቲን ሉተር ኪንግ ጁኒየር አይ ሃቭ ድሪም ህልም አለኝ የተሰኘውን ንግግራቸውን እንደ ኤሮፓውያን አቆጣጠር በ963 ዓ ም ዋሽንግተን ውስጥ በብዙ ሺዎች ለተቆጠረ ህዝብ ባሰሙበት 54ተኛ ዓመት መታሰቢያ ዕለት ነው። በሰልፉ ላይ የማርቲን ሉተር ኪንግ ጁኒየር የበኩር ልጅ ማርቲን ሳልሳዊው፣ ቄስ አልሻርፕተን እና የሌሎችም በርካታ ሃይማኖቶች አባቶች ተገኝተዋል። የቄስ አልሻርፕተን የአገር አቀፍ ድርጊት ማዕከል የተባለው ተቋም ቀደም ብሎ ባወጣው መግለጫ በአሁኑ የዋይት ሃውስ አመራር ብቻ ሳይሆን በሌሎችም ዝምታ ተንገፍግፈናል ብለዋል። ሰልፉ የተካሄደው የዛሬ 54 ዓመት የሲቪል መብት እንቅስቃሴ ተሳታፊዎች ታሪካዊውን ሰልፋቸውን ይዘው በተጓዙበት ጎዳና ላይ ነው። የሃይማኖታዊ እርምጃዎች ማዕከል አባል ራባይ ታማራ ሚለር ካቶሊኮች፣ አይሁድ፣ ሂንዲዎች፣ ሲኮች በአንድነት ተሰብስበናል። ሁላችንም በእግዚአብሔር አምሳል የተፈጠርን ነን። ይህ አስተዳደር ግን ዘረኝነትንና የነጭ የበላይነትን አስቀድሞ የሚከላከል አልሆነም። ይህ ያለፈው ሰኞ የሃይማኖት አባቶች ሰልፍ የተካሄደው በቅርቡ ቨርጂኒያ ሻርለትስቪል ከተማ ውስጥ በነጭ የበላይነት አቀንቃኞች ሰልፍ ላይ ከተቀሰቀሰው ሁከት ተከትሎ መሆኑ ነው። በዚያ ሰልፍ ላይ የናዚ ደጋፊ የሆነ ተሳታፊ ያሽከረክረው የነበረውን መኪና ሰልፉን ለመቃወም በወጡ ሰልፈኞች መሃል ነድቶ አንዲት ሴት ሲገድል ወደ ሀያ የሚሆኑ ማቅሰሉ የሚዘነጋ አይደለም። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ የሻርለትቪሉን ሰልፍ ያደራጁትን የነጭ ብሔርተኛ አመለካከት አቀንቃኝ ቡድኖች ፈጥነው ባለማውገዛቸው በሪፑብሊካኖችም በዲሞክራቶችም ተነቅፈዋል። በኋላ ግን ፕሬዝደንቱ የነጭ የበላይነት አቀንቃኞችን አውግዣለሁ ሲሉ በተደጋጋሚ ተሟግተዋል። ማናቸውም የዘረኝነት አመለካከት ክፋት ነው ብለው እንደሚያምኑም አስረድተዋል። ፕሬዝደንት ትራምፕ ሻርለትስቪል ላይ ለተፈጠረው ሁከት ብዙ ወገኖች ተጠያቂ ናቸው ማለታቸው ነው ያስነቀፋቸው። በነጮች የበላይነት አቀንቃኞች ሰልፍና በተቃዋሚዎቹ በኩል መሳሪያ የያዙ ስለነበሩ ሁለቱም ወገኖች ሁከቱን በማቀጣጠል ሚና በመጫወታቸው ነው ሲሉ ፕሬዝደንቱ ተሟግተዋል። በሰኞው ሰልፍ ላይ ከተካፈሉት አንዱ ቄስ ካርሰን ዊልሰን የሚከተለውን አስተያየት ነበር የሰጡት። ዛሬም ነገም ፍትሕ ሲጓደል እያየሁ ዝም ብዬ ልቀመጥ አልችልም። ሌላው የፕሬስቢቴሪያን ቤተ ክርስቲያኑ ቄስ ቤንተን ትራዊክም እንዲህ ብለዋል፤ እንደሚመስለኝ ሰው በጭንቀት ተዳክሟል። የሚፈልገው የሚያበረታታ የፍትሕ የፍቅርና የአንድነት ድምፅ መስማት ነው። በሰኞለቱ የሃይማኖት አባቶች ሰልፍ ላይ የተገኙት ካትሪን ሊንች ለቪኦኤ በሰጡት ቃል ይሄ ጉዳይ ጥቁሮችን ብቻ የሚመለከት አይደለም፣ አይሁዶችንም ይመለከታል። በነጭ የበላይነት አቀንቃኞችም ሆነ በሌላ ጽንፈኛ ቡድን አንድ ወገን ኢላማ ተደርጎ የሚሰነዘር ጥቃት በሆነ መንገድ ሁላችንም ላይ የተቃጣ ጥቃት ተደርጎ መታየት ስላለበት ነው ብለዋል። ከኒውጀርሲ በሰልፉ ላይ ለመካፈል የመጡት ሌላይቱ ጆአን ሄልተን ደግሞ ሰው ተኝቶ ነው ያለው። ከዘረኝነት የተሻገረ ህብረተሰብ ውስጥ ነን ብለው የሚያስቡ አሉ። ዘረኝነት ግን ተደበቀ እንጂ አልተወገደም። በእኚህ ፕሬዚደንት ደግሞ ጭራሹን አደባባይ ወጥቷል ብለዋል። ሰልፈኞቹ ለጸሎትና ለፕሬዝደንቱ መልእክት ለማስተላለፍ ከዋይት ሀውስ ቅርብ ርቀት ላይ በሚገኘው የፕሬዝደንቱ ትራምፕ ኢንተርናሽናል ሆቴል ደጃፍ ቆም ያሉ ሲሆን ሰልፉ የተጠናቀቀው ዩናይትድ ስቴትስ የፍትህ ሚኒስቴር ደጃፍ ላይ ነው። የትራምፕ አስተዳደር በሰልፉ ላይ የሰጠው አስተያየት የለም። የእሁድ የሰንበት ትምህርት ቤት መምህር የሆኑት ኤረን ሺንግለር እኔ ፕሬዝደንቱ አጀንዳቸው ምን እንደሆነ አላውቅም። የማውቀው ፍትህን የሚያራምድ አጀንዳ አለመያዛቸውን ነው ብለዋል። I'm areda <tries> kia aski ባሌ ሮብ የሚለውን ዜማ ነበር የጋበዝ ናችሁ። ወደ ተከታዩ ዘገባችን እናልፋለን። ዮርዳኖስ አልማዝ ሰይፉ የምጣኔ ሀብት የስነ ህዝብና የማህበራዊ ሳይንስ ባለሙያ ነው። ከተለያዩ የበጎ ምግባር ድርጅቶች ጋር በመሆን የወጣት ስራ እጥነትን፣ የአካባቢ ጥበቃንና ስደትን በተመለከተ ጥናታዊ ጽሁፎችን አቅርቧል። መንገደኛ የተሰኘ በእውነተኛ የስደት ታሪክ ላይ የተመሰረተ ጥናታዊ መጽሐፍም በቅርቡ ለአንባቢያን አበርክቷል። መስታወት አራጋው በደቡብ አፍሪካ የሚኖሩ ኢትዮጵያውያን ስደተኞች እውነተኛ የስደት ታሪክ ላይ ተመስርቶ ስለጻፈው መጽሐፍ በተመለከተ አነጋግረዋለች። የመጽሐፉን ርዕስ መንገደኛ ለምን እንዳለው በማብራራት ይጀምራል። መንገደኛ ሲባል እንግዲህ ቀጥተኛና ውስጣዊ ትርጉም ሊኖረው ይችላል። ቀጥታ መንገድ የሚጓዙ ሰዎች ሊሆን ይችላል። ሌላው ግን በባህላችንም በገጠርም አካባቢ ያሉ ሰዎች መንገደኛ ነው ሲሉ ተነስተን እንሄዳለን። በእግር ብቻ ሳይሆን ደግሞ ልቡ፣ ሀሳቡ የተነሳ ሰው ራሱ መንገደኛ ነው ይባላል። መንገደኛ ነው ልቤ ልቤ ተነሳስቷል መሄድ ሂድ ሂድ ብሎታል የሚልም ነገር አለው እና ስደተኛ ውስጥ ያለውን ድርጊትና ያለውን መነሳሳት ነው የሚያሳየው። እንግዲህ ይህ መጽሐፍ ስትጽፍ ከስደተኞች ጋር ወይም በስደት ላይ ያሉ ኢትዮጵያውያን ወጣቶች ጋር አብረህ የሰሩትን ሰርተህ የበሉትን በልተህ ሕይወታቸውን ሕይወትህ አድርገህ የጻፍከው እንግዲህ መነሻው ምንድን ነው? ይህንን መጽሐፍ ለመጻፍ መጀመሪያ የተነሳህበት ምክንያት በዋናነት ከኔ የተሻለ እውቀት ያላቸው ከኔ የተሻለ የተጓዙና እኔ የተሻለ የሕይወት ልምድ ያላቸው ሰዎች እውቀታቸውን እንደኔ በሚገባ ቋንቋ በቀላል አማርኛና ልነበብ ልነበብ በሚል አይነት ስታይል ዘዴ ሊጻፍ ሌሎች ሰዎችን ይቆሰቁሳል፣ ሌሎች ሰዎችን ያነሳሳል፣ ሌሎች ሰዎችን ያበረታል ከሚል መልካም ቅን ልቦና ተነስቼ ነው አማርኛ ልጽፎች ያልኩት። በመጽሐፉን እንግዲህ አራት ምዕራፎች አሉት። በእያንዳንዱ ምዕራፍ ስርም የተለያዩ ንዑስ ምዕራፎች አሉ። አሁን እንግዲህ ለመደበኛ አንባቢ የምትጽፊ ከሆነ በቀላል ቋንቋ መልእክቱን ማስተላለፍ ይቻላል። የመጀመሪያው የኔን ታሪክ ነው የሚያነሳው። በእኔ ታሪክ ውስጥ ከኢትዮጵያ ተነስቼ ደቡብ አፍሪካ ሲሄድ የነበረኝን የባህል ግጭት፣ እዚህ ኢትዮጵያ ውስጥ ያለው የህይወት ዘይቤ እና እዛ ደቡብ አፍሪካ ያለው የህይወት ዘይቤ ምን ያህል የተለያየ እንደሆነ እዚህ ዋጋ ማስጠጫቸው ነገሮች እዛ ስትገቢ ዋጋ መስጠት እንደምትጀምሪ እነዚህን ነገሮች ሁሉ እያነሳ በቀልዶች እያዋዛ ሰዎችን ለሚቀጥሉት ሶስት ቻፕተሮች አንባቢያንን ያዘጋጃል ማለት ነው። ከዚያ በተጨማሪ በዚሁ ምዕራፍ ላይ ስለ ደቡብ አፍሪካ የኋላ ታሪክ መረጃ በመስጠት አንባቢያን በሚቀጥሉት ምዕራፎች የሚነሱ ጉዳዮች አዲስ እንዳይሆኑም ያብራራል። እንግዲህ እነዚህ ይሄ የምርምር ሂደት እና ከሰዎች ጋር የመግባባት እምነት የመፍጠሩ ሂደት በሙሉ ከደቡብ አፍሪካ የኋላ ታሪክ ጋር ከእኔ የባህል ግጭት ከገጠሙን የባህል ግጭቶች ጋር አንድ ላይ ተደምሮ በመጀመሪያው ምዕራፍ ቀርቧል ማለት ነው። በሁለተኛው ምዕራፍ ያደረኩት ምንድን ነው? አንድ የፖለቲካ ስደተኛ ከኢትዮጵያ ተነስቶ ደቡብ አፍሪካ ሲገባ ከዚህ እንዴት እንደወጣ፣ እነዚህ መዳረሻ ሀገራት የሚባሉት ላይ ምን እንደገጠመው፣ ከዛ በኋላ ደግሞ ያንን ሁሉ መሰናክል አልፎ አፍሪካ ደረስኩም ሲል ደቡብ አፍሪካ ምን አይነት ሀገር እንደሆነች እዛ ሄዶ ምን እንደሚሰራ የሚያሳይ ራ በዋናነት ደግሞ ሰዎች በስደት ሂደት ውስጥ ምን አይነት የባህሪ ለውጥ እንደሚያመጡም ፍንትው አድርጎ ያሳያል። ደቡብ አፍሪካ ከተገባ በኋላ ደግሞ በምዕራፍ አንድ ነካ ነካ ያረቋቸውን አንዳንድ ጉዳዮች ሰፋ አድርጎ በደቡብ አፍሪካ የኢትዮጵያውያን ሕይወት ምን እንደሚመስል ልጁ ምን አይነት ስራን ውስጥ እንደተሰማራና በጊዜ ሂደት እውነቱ እንዴት እየተሸረሸረ እንደሚሄድ በሚያጋጥሙ ገጠመኞች በሰው መሀል ብቸኛ እየሆነ እንደሚሄድና ምን አይነት የድባብ እንዳለ ስንቱ አድርጎ የሚያሳይ ምዕራፍ የአንድ የፖለቲካ ስደተኛ ታሪክ በአጭሩ የቀረበበት ምዕራፍ ነው። የዚህ ምዕራፍ ዋና ሀሳብ ነው ብዬ ምለውን የምንድን ነው? አንድ ስደተኛ ወይም ደግሞ አንድ መንገደኛ ከሀገሩ ተነስቶ ደቡብ አፍሪካ ሲሄድ ፈልጎ ወይም ሳይፈልግ ነው የሚሆነው። ይሄ ልጅ ሳይፈልግ ነው ተነስቶ የሄደው ሳይፈልግ የሄደበትንም ምክንያት ሲገልጽ በእናቱ ኢትዮጵያዊ በአባቱ ኤርትራዊ በመሆኑ ብቻ ኢትዮጵያዊ እንዳልሆነ ተነግሮት ኤርትራዊ እንዲሆን ተፈርጆ ተነስቶ ማንነቱን ፍለጋ የሄደ ወጣት ነው። ይሄ ልጅ አንድ ልጅ ነው። የእሱ ተመሳሳይ ማአት ሰዎች አሉ። ለምዕራፍ ሶስት የአንዲት የቀድሞ ሴት ስደተኛ ኢትዮጵያዊት ህይወት ነው የሚዳሰሰው። ይሄ ምዕራፍ ሲጀምር ደቡብ አፍሪካ ብዙም ጥሩ ያልሆነ ቦታ ለሴቶች ምቹ ያልሆነ ቦታ እንደሆነ ያሳያል። ከዛ በተጨማሪም አብዛኛው ኢትዮጵያውያን የሚሰሩት በኢመደበኛ ኢኮኖሚ ውስጥ ስለሆነ ምንም አይነት ከለላ የላቸውም። ጭልምልም ያለና ምንም የማይታወቅ ቦታ ይኖሩ እንደነበረ ነው የሚያሳየው። በዚህ ጨለማ ውስጥ ግን አንድ ልባም ሴት ተገኘች። የሰውን አለመፈለጓ፣ ሌላውን መርዳቷ ሳይጎዳት ተጠቃሚ ሆነ፣ ጎልታ ልትወጣ ቻለች እና ከዛው በተጓዳኝ የእሷን ታሪክ ያነሳል እንጂ በጎን ያሉ ጉዳዮችን እያነሳ የሴቶች ህይወት ምን እንደሚመስል በቀደምት ስደተኞች እና አሁን በሚሄዱ ስደተኞች መካከል ያለውንም የኑሮ ሁኔታ ያለውንም ሰብአዊነት በከፊል ያሳያል። እንግዲህ በመጨበረሻው ምዕራፍ የአንድ ወጣት የኢኮኖሚ ስደተኛ ህይወት ነው የሚደርገው። በዚህኛው ምዕራፍ በዋናነት ለመንካት የፈለግኩት ነገር ምንድን ነው? በሀገር በኩል ያሉ ግፊቶች፣ ማህበራዊ ግፊቶች። በተለይ ብዙ ጊዜ ስደት ሲባል ፖለቲካና ኢኮኖሚ ነው የሚባለው በብዛት የማይነካውና የማይታየው ማህበራዊ ግፊት እንዳለ ለማሳየት የጣርኩበት ጥረት ነው። ይሄ ምዕራፍ ሲጀምር ሸጌ በዶላር በሚል ምዕራፍ ነው የሚጀምረው። ሸጌ በዶላር ምዕራፍ ደግሞ የሚጀምረው በአስነቀች ወርቁ መንገደኛው ልቤ የሚል ሙዚቃ የሙዚቃ ግጥም ነው የሚጀምረው እና አስናቀች ወርቁ በዛ ዘፈን ላይ የምንትላለች ባልተነሳ ልቤ አስብ ተመራመር፣ አላዋጣምና የዘመኑ ነገር፣ ርቀው ካልሄዱ ካሉበት ከተማ ካልተሰናበቱ፣ ካባባ ና አማማ መሰላቸት ሆኗል እጭ ወዲያ መባባል። ጊዜ ከጊዜ ጋር ብዙ ግጭት ፈጥሯል። ትክክላለች ህይወታቸውን አይተህዋል ህይወትህ ሳይሆን ስደትን ደቡብ አፍሪካ ባሉ ልጆች አብረህ ኖረህ አብረህ ከርመህ አይተህዋል ለትንሽ ጊዜም ቢሆን ስለ ስደት ያለህ አመለካከት ምንድን ነው አሁን ስደት ይቁም ብሎ ማለት ትክክል አይመስለኝም ከዛ ይልቅ በስደት ውስጥ የሚገኙ ጥቅሞች አሉ በስደት ውስጥ የሚኖሩ ጉዳቶች አሉ አሁን መደረግ ያለበት በስደት ሂደት ውስጥ ያሉ ጉዳቶችን ለመቀነስ ተባበር መረባረብ በስደት ሂደት ውስጥ የሚገኙ ጥቅሞችን ለመጠቀም ደግሞ መነጋገርና መስራት ስደት ያለና የነበረ ወደፊትም የሚኖር ማህበራዊ እውነት ነው በፖሊሲ በህግ በደንብ በማውጣት የሚቆም ጉዳይ አለ ለምሳሌ አንዱ አማራጭ ምን ይሆናል የሀገሩ ያሉ የኢትዮጵያ ቆንስላት ሴቶች ነው በየሀገሩ ያሉ የኢትዮጵያ ኤምባሲዎችን አቅም ማጎልበት የስደተኞችን መብት ለማስከበር ማለት ነው። መብታቸውን ለማስከበር ብቻ ሳይሆን ሀሳቦችን እያነሱ እዛ ሀገር ካለው ነባራዊ ሁኔታ ወጣቶች ተጠቃሚ እንዲሆኑ ለማድረግ ማለት ነው። ከዛ በተጨማሪ ደግሞ በየሀገሩ ያሉ የኢትዮጵያ ማህበረሰቦች አሉ። ኮሚኒቲ አሶሴሽኖች አሉ። አቅም አላቸው። አንድ ላይ መስራት ቢቻል ከስደት የሚገኘውን በስደት ምክንያት የሚመጣውን አደጋ ለመቀነስ መረባረብ ነው የሚያስፈልገው እንጂ ስደትን መግታት የሚቻል አይመስለኝም። በጣም አመሰግናለሁ ዮርዳኖስ። እሺ መስታወት፣ እኔ አመሰግናለሁ። እንግዲህ የዛሬው የጋቢና ጉዟችን በዚሁ ተጠናቋል። በፌስቡክ ቪኦኤ አማሀሪክ በትዊተርም እንዲሁ ሀሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱን። በቴክኒክ ሲያግዘን የነበረው ፋሲል ገበየው እንዲሁም እኔ መስታወት አራጋው እና ጽዮን ግርማ ጉዟቸው የሰመረ ይሁን እያለን እንሰናበታለን። መልካም ምሽት። መልካም ምሽት። በነገው ጉዞ ሚገባል